የግብፅ መንግሥት በመብቶች ተሟጋቾች በኢንተርኔት ላይ ጸሐፍት ወይም ብሎገሮችና በጋዜጠኞች ላይ እየወሰደ ያለውን የኃይል እርምጃ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ጥበቃ ቢሮ በብርቱ አውግዟል። እርምጃው ሐሳብን በመግለጽ ነጻነት፣ በመደራጀት ወይም በማኅበር በመሰባሰብና በመሰብሰብ መብቶች ላይ እየተፈጸመ ያለ ጥሰት ነው ወይም ረገጣ ነው ሲል ቢሮ መክሰሱን ሊሳሽላይን ጠቅላይ ጽህፈት ቤቱ ከሚገኝባት ጂኔቫ ዘግባለች። የተጭበረበሩ ወይም ትክክለኛ ያልሆኑ ዜናዎችን ይጽፋሉ፣ ያወራሉ በሚል እውነትነት የሌለው ሲል ቢሮ በጠራው ምክንያት መንግሥቱ ባለፉት ጥቂት ሳምንታት ታዋቂ አክቲቪስቶችን ብሎገሮችንና ጋዜጠኞችን እየያዘ ማሰሩንና ምርመራዎችን እያካሄደባቸው መሆኑን አመልክቷል። በአንድ አጋጣሚ አማልፋጢ የሚባል የመብቶች ተሟጋች ኢንተርኔትንና ማኅበራዊ ሚዲያን ሽብርተኝነትን ለማበረታታት አስቦ የሐሰት ዜና ለማሰራጨት ጉዳይ ተጠቅሟል በሚል ተይዞ ክስ እንደተመሠረተበት የመንግሥታቱ ድርጅት የሰብአዊ መብቶች ቢሮ ጠቁሟል። ሐሳባቸውን የመግለጽ መብታቸውን ስለተጠቀሙ ብቻ ስንት ሰዎች ተይዘው እንደታሰሩ እንደማይታወቅ የቢሮው ቃል አቀባይ ራቪና ሻምዳሳኒ ይገልጸዋል። ጉዳያቸው አግባብ ባለው ሕጋዊ መንገድ መታየት ያለበት የመሆኑ ግዴታ ባለመከበሩ ምክንያት አሁን ተይዘው የሚገኙበት ሁኔታም ቢሮውን ከሚያሳስቡት ጉዳዮች አንዱ መሆኑን ሻምዳሳኒ አመልክተዋል። ከታሰሩት መካከል ብዙዎቹ የተያዙት ያለ ፍርድ ቤት ትዕዛዝ ነው። አንዳንዶቹ ለምን እንደታሰሩም አያውቁም። በብዙ አጋጣሚዎች ደግሞ የፍርዱ ሂደት ከመጀመሩ በፊት እስር ላይ እየቆዩ ያለበት ጊዜ ተደጋግመው እንዲራዘም እየተደረገ ነው። ከመጋቢት መጀመሪያ አንስቶ የተያዙ ሶስት ሰዎች እስራት በተከታታይ የአስራ አምስት ቀናት የጊዜ ቀጠሮ እየተጠየቀባቸው ጉዳያቸው እስካሁን ዳኛ ፊት አልቀረበም። ከውንጀላዎቹ መካከል በተራዘመ ጊዜ እስራት ሊያስቀጡ የሚችሉ ክሶች እንደሚገኙባቸው ሻምዳሳኒ ጠቁመዋል። የግብጽ ባለስልጣናት የያዟቸውን አክቲቪስቶች ብሎገሮችና ጋዜጠኞች በሙሉ ያለ አንዳች ተጨማሪ ማንገራገር ፈጥነው እንዲለቁ የመንግሥታቱ ድርጅት የሰብአዊ መብቶች ቢሮ ጠይቆ መንግሥቱ የገባባቸውን የሰብአዊ መብቶች ድንጋጌዎች፣ ዓለም አቀፍ ግዴታዎቹን እንዲያከብር አሳስበዋል። በሌላ በኩል ሮይተርስ የዜና አውታር የግብፅን መንግሥታዊ የዜና ወኪል ሜናን ጠቅሶ እንደዘገበው ፕሬዚደንት አብዱልፋታህ ኤልሲሲ መንግሥትን በመቃወም በሚል ተይዘው ለነበሩ 712 እስረኞች ምሕረት አድርገዋል።